በቅርቡ ኢትዮጵያ ውስጥ በአይነቱ የመጀመሪያ የሆነው የቴሌብር አገልግሎት ተጀምሯል። የሞባይል ገንዘብ አገልግሎቱን እንዲሰጥ ከብሔራዊ ባንክ ፈቃድ የተሰጠው የኢትዮ ቴሌኮም

የ400 ቢሊዮን ብር አጠቃላይ ካፒታል የተፈቀደለት መሆኑን ተገልጧል። ስማርት ስልክ ያላቸው ሁሉ የጥሬ ገንዘብ ወይም ቼክ መጽሐፍ ሳያስፈልጋቸው የተለያዩ የክፍያ አገልግሎቶችን መፈጸም እንዲችሉ ወይም እንዲቀበሉ ያስችላቸዋል። የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ባለሙያው ዶክተር ኢዮብ ተስፋዬ አገልግሎቱ ከሌሎች አፍሪካ ሀገሮች አንጻር ሲታይ እጅግ የዘገየ መሆኑን አስታውሰው ባንኮች እና የፋይናንስ ዘርፉ ለዚህ አገልግሎት ዝግጁ መሆን እንዳለባቸውም ተናግረዋል። ዘገባው

ያጠናቀረው ደረጀ ደስታ እንደሚከተለው አቀናብሮታል። ቴሌብር በቅርቡ በኢትዮጵያ ቴሌኮም ስራ ላይ የዋለ አዲስ የክፍያ ስርዓት ነው። ገንዘብን በእጅ ስልክ መቀባበል የሚያስችለው ይህ ጥበብ በዓለምና በተለይም በአፍሪካ ትንሽ የሰነበተ ቴክኖሎጂ ቢሆንም በኢትዮጵያ ስራ ላይ ሲውል ይህ የመጀመሪያው ነው።

አገልግሎቱ የክፍያ ስርዓቱንና ግብይትን ያቀላጥፋል። የባንክ ተጠቃሚ ያልሆኑ በርካታ ሰዎችን ወደ ክፍያ ስርዓቱ ያመጣል። አገሪቱ ለገንዘብ ህትመት የምታወጣውንም ወጪ ይቀንሳል ተብሎለታል። የማክሮ ኢኮኖሚስቱ ዶክተር ኢዮብ ተስፋዬም በዚህ ይስማማሉ። የኢትዮ ቴሌኮም በአሁኑ የተሰማራበት ስራ የኢኖሚ ወይም ደግሞ የሞባይል ባንክ ስራ ነው። ይህም ደግሞ ስራ የፋይናንስን አቅርቦት ከማደረስ አንጻር በጣም ተፈላጊ ነው። ኢትዮ ቴሌኮም

ትልቅ ሮል ይጫወታል። ተደራሽነትን በማስፋት አንጻር፣ ትራንዛክሽንን በማቀላጠፍ አንጻር እንደሚታወቀው የዲጂታል ባንኪንግ ወይም የዲጂታል አገልግሎት በጣም አነስተኛ ነው። በኢትዮጵያ ውስጥ ዲጂታል ባንኪንግ ብቻ ሳይሆን ኖርማል ባንኪንግ፣ ኮንቨንሽናል ባንኪንግ የምንለው ራሱ በጣም ዝቅተኛ ነው። ለምሳሌ ፋይናንሻል አካውንት ሆልደርስ የምንላቸው ለምሳሌ አካውንት ያላቸው ሰዎች ብዛት መቶኛ ሲሰላ በኢትዮጵያ ውስጥ ሰላሳ አምስት ፐርሰንት ነው። ይሄ አንዱ የሞባይል ባንኪንግ አገልግሎት የተነሳ ነው። ባንኮች የሚሰጡት ሰርቪስ በአብዛኛው

የነበረው ብራንች በመክፈት ነው። ብራንች እየከፈቱ ምንም ማዳረስ አይችሉም። ተጠቃሚዎችም በጣም ያጡ ናቸው። ፕራክቲካሊ አሁንም ቢሆን በቀር ጀምሮ ኤጀንት ባንኪንግ የሚባል አለ ወኪል በማስቀመጥ እሱም ቢሆን የተስፋፋ አይደለም። ከሌሎች ሀገሮች አንጻር ስናይ አሁን በዲጂታል ባንኪንግ በፋይናንሻል አካውንት ሆልደር ዲጂታል ባንኪንግ በመኖሩ ወይም ደግሞ የዚህ የሞባይል ሰርቪስ አገልግሎት በመኖሩ የአካውንት ሆልደር ወይም ደግሞ ሂሳብ ያላቸው ሰዎች ብዛት ለምሳሌ በሶማሊያ ሰማንያ ፐርሰንት ነው። በኬንያ ሰማንያ አምስት ፐርሰንት ነው። ዩጋንዳ አምሳ ዘጠኝ ነው

መሰል ይባል በሩዋን ሀምሳ ፐርሰንት በኢትዮጵያ ግን ኬ ሳር ያላቸው ሰዎች ቁጥር ሰላሳ አምስት ነው። ስለዚህ የኢትዮጵያ ባንኪንግ ሴክተር ወይም ፋይናንሽል ዲፕኒንግ የምንለው የፋይናንስ አገልግሎት አቅርቦት በጣም ዝቅተኛ ነው። ስለዚህ በዚህ ረገድ የሞባይል ሰርቪስ አገልግሎት መጀመሩ ጥሩ ነው። በእርግጥ በኢትዮጵያ ውስጥ ተጀምሯል። በጣም በጣም አነስተኛ ነው። ትናንሽ ካምፓኒዎች ናቸው ያሉት የሞባይል መኔ የቢል ፔመንት እና የትራንስፈር ካሽ ትራንስፈር ሰርቪስ የሚሰጥ ስለዚህ የኢትዮ ቴሌኮም ይህንን ሰርቪስ መጀመሩ

ባንኮች ለዚህ ምን ያህል ዝግጁ ናቸው? የመሰረተ ልማቶችስ ምን ያህል የተደራጁ ናቸው? ይህን አገልግሎት ስራ ላይ ለማዋል ብለው ያስባሉ? ዋና ችግሩ መሰረተ ልማት ኢንፍራስትራክቸር ነው። ትልቁ ፕሮብለም ተደራሽነትን ለፎርጂ ቴሌፎን እና ሰርቪስ በቅርቡ ነው የተጀመረው። መደበኛ የቴሌፎን አገልግሎትም በጣም ዝቅተኛ ነው እና ትራንስፖሽን የመሳሰሉት እና ይህን ሰርቪስ ለመስጠት የሚያስችሉ ፕላትፎርምስ እንደ ኢንፍራስትራክቸር በጣም ዝቅተኛ ነው። ሁለተኛ ኢንተሮፐራቢሊቲ የሚባል በባንኮች እና በፋይናንስ ሰርቪስ

ትራንስፈር ስልቶች መካከል ያለውን ትስስር አንደኛ ማደበር ያስፈልጋል። እሱ ኢንተሮፐራቢሊቲ ነው። ትልቁ ፕሮብለም ያለው ትስስር የለም ወይም ቢኖርም በቂ አይደለም። ስለዚህ ይህንንም ማስፋት ይጠይቃል። ይህም ቻሌንጅ ግን ቢሆንም ይሄ መጀመሩ ትልቅ ከምንተን ትልቅ ረጃ ነው ማለት ይችላል። ባንኮች ስለዚህ ዝግጁ ናቸው ላይ ያስባሉ። ባንኮች እንግዲህ ለአዲስ ሪያሊቲ ሁል ጊዜ መዘጋጀት አለባቸው። ድሮ ጊዜ መኖር አይቻልም። አሁንም ራሳቸውን ወደ ዲጂታል ቻናል የቻናል ባንኪንግ እየገቡ ነው። በስፋት የተለያየ አገልግሎቶችን እየሰጡ

እየሰጡ ነው። የሞባይል ምን አገልግሎት ምርቶችን እየሰጡ ነው። የሞባይል ዋሌት እንደዚህ የመሳሰሉ ይጠራለ እየሰጡ ነው። ግን ግን ባንኪንግ ወኪሎችንም እን አንተስራንች እያስፋፉ መቀጠል አይችሉም። ማማጅ አይደለም በዚህ ስራ ላይ መሳተፍ አለባቸው። ይሄ ኢትዮ ቴሌኮም ወደዚህ ሰርቪስ መግባት ሴክተሩን የሚያነቃንቀው ይመስለኛል። ቻናል ባንኪንግ ይመስለኛል ብቻ ሳይሆን ትክክለኛ ያነቃንቀው ይጨምራል። ውድድሩ ኮምፕሽን ይኖራል በዚህ ረገድ። በሌላ በኩል የኢትዮጵያ ቴሌኮም ሁሉ

ም ጠቅልሎ በብቸኝነት መያዙ ሊያስከትለው የሚችለው ጉዳትም ሆነ እንደ ስጋት ሊመለከቱት የሚገባ ነገር ይሆን የሚል ጥያቄ ለዶክተር ኢዮብ አንስቼላቸው ነበር።

ምናልባት ስጋት ብዬ የማየው የውድድሩ ሜዳ ሊጠብ ይችላል። የኢትዮ ቴሌኮም ግዙፍ ድርጅት ነው። በዚሁ የፔይመንት ሲስተምስ ላይ ተሰማርቶ ሰርቪስ የሚሰጥ ከሆነ አንደኛ አነሳነስ ያልባኖች ገበያው ላይ ለመሳተፍ በጣም የሚቸገሩ ይሆናሉ። ምክንያቱም ኢትዮ ቴሌኮምን ያህል የገንዘብ የፋይናንስ አቅም ስለማይኖራቸው ለውድድሩ ሜዳ ላይ እኩል ይሳተፋሉ የሚል ግምት አይኖርም። ስለዚህ አዲስ ያሉ ካምፓኒዎች ይስፋፋሉ የሚል ነገር በኔ በኩል እንደ ስጋት ነው ማየው ሲጀመርም

በዚህ ስራ ላይ ለመሰ ፔመንት ሲስተም ላይ ለመሰማራት እንደዚህ አይነት የሞባይል መኒ የቢል ፔመንት፣ የካሽ ትራንዛክሽን የመሳሰሉትን አገልግሎት ለመስጠት መቋቋም የሚፈልግ ከምፓኒ በቅድሚያ ሀምሳ ሚሊዮን ብር በካፒታል መልክ ሊኖረው ይገባል የሚል ሕግ አለ። እሱ ራሱ ትልቅ ተጽዕኖ ብዙ ካምፓኒዎች አይቋቋሙ አንድ ምክንያት ሆናል። ግን ኢትዮ ቴሌኮም ገበያ ውስጥ ሲሳተፍ ሞኖፖሊ ሮል የሚለዋል አንድ ስጋት ብዬ ገምታል። ይህን ፈቃድ የሰጠው መንግስት ወይም ብሔራዊ ባንክ ነው። የባንኩ ይህን የገንዘብ ልውውጥ የመቆጣጠር አቅም

ट्रांजेक्शन नौ इन साले डिपोजिट खोल ले जो हमारे बदकि से

ይሄ ራሱ አንድም የነስሀው የቁጥጥር አቅም ካልተጠናከረ በስተቀረ ከስተመርስ ወይም ደንበኞች ፕሮቴክት የሚያደርግ ፍሬምወርክ ወይም ደግሞ ጠንካራ ህግ ከሌለ በስተቀር እንደዚህ ከስተመሮችን ጉዳት ሊጥል የሚችል አሰራር ሊፈጥ ይችላል። ስለዚህ የቁጥጥር አቅምን ማጠናከር ተገቢ ይመስለኛል። ነገር ግን በመመሪያ ደረጃ የወጡ ህጎች፣ ደንቦች አሉ። እነዚን ተግባራዊ ማድረግ ነው። እኔ ከስጋት አንጻር ብዬ ማ ምክንያቱም ሌሎች ሀገሮች

አሁንም ኬንያን ኤምፔሳ የሚባለው ነው ትልቁን ትራንዛክሽን የሚያካሄደው የሀገሪቷን ኬንያን አጠቃላይ ግሮስ ዶሜስቲክ ፕሮዳክት የጂዲፒ ፊፍቲ ፐርሰንት ትራንዛክት የሚደረገው በዚሁ በፔመንት ሰርቪስ ፕሮቫይድ ካምፕኒ ነው። ስለዚህ ያን ያህል የጎላ ችግር ይኖራል ብዬ አላስብም ግን

ስትራክቸር ላይ እንደዚሁም በባንኮች መካከል እና እንደዚህ በሰርቪስ ፕሮቫይደርስ መካከል ያለው ትስስር መስፋት አለበት። የገበያም ሁኔታ ሞኖፖሊ የተጫነው እንዳይሆን መጠንቀቅ ያስፈልጋል። አገሪቱን የዲጂታል እና የፋይናንስ ፖሊሲ በሚመለከትም ዶክተር ኢዮብ መደረግ ስላለበት ሁኔታ ይህም ብለዋል። አንዱ ከ

ከኢኮኖሚና ማክሮ ኢኮኖሚክ ፖይንት ኦፍ ቪው ስታየው ለአንድ ሀገር ኢኮኖሚ እንቅስቃሴ ወሳኝ የሚሆነው ሴቪንግ ነው። ትልቁ ችግር በኢትዮጵያ ውስጥ አነስተኛ ሴቪንግ ነው። ፍላጎት ኢንቨስትመንቱ ፍላጎት ግን ሂዩጅ ነው። ይሄ የሊክዊዲቲ ፕሮብሌም የሴቪንግ ፕሮብለም ስላለ ነው። ኢንተርምስ ኦፍ ዲፖዚት ሞቢላይዜሽን እና ኢንተርምስ ኦፍ ኢንሃንሲንግ ሴቪንግ ትልቅ ሮል ይጫወታል። ተደራሽነትንም ይጨምራል። ኢኮኖሚ እንቅስቃሴን፣ የንግድ እንቅስቃሴን ያቀላጥፋል። ትራንዛክሽን ኮስት ይቀንሳል። በዚህ ምክንያት አንድ ሰው ባንክ ወይም ደግሞ ካምፓኒ

መብራት የቴሌፎን የመሳሰለውን የውሃ አገልግሎት ለማግኘት የሚያጠፋውን ጊዜና ጉልበት ትራንዛክሽኑን ይቀንስለታል። ስለዚህ ፋይዳው በጣም ከፍተኛ ነው። ከዚህም አልፎ አሁን ሞደርን የሆኑ የአዳዲስ የከረንሲ ሲስተሞች ኢንትሮዲውስ እየተደረጉ ነው በዓለም ላይ እና ይህ እንደውም የዘገየ

እርምጃ ነው። በጣም ዘግይቷል። ኢትዮጵያ ከአፍሪካ ሀገሮች በዚህ ረገድ በጣም በጣም ወደኋላ የቀረ እንትን ነው ሪከርድ ነው ያላት። ስለዚህ ሀገሪቱን ኢንትሮዲስ በማድረጓ ሴቪንግ እንጨምር ምክንያት ይሆናል። ትራንዛክሽን እንዲቀላጠፍ ያደርጋል። ኮስት ይቀንሳል። ባንኮችም በየቦታው ብራንች የመክፈት ወጪያቸውን ይቀንስላቸዋል። ስለዚህ ሞር የፋይናንሺያል ሴክተሩን ያሰፋዋል። ተደራሽነትም ይሰፋል። አብዛኛው ፖፑሌሽን ተደራሽነት የለውም። ስለዚህ የቁጠባ ባህል እንዲ

ብር እንደዚሁም ደግሞ የተለያዩ አገልግሎቶችን የፋይናንስ አገልግሎቶችን እንዲያገኝ ይሆናል። በሚቀጥሉት አምስት ዓመታት ውስጥ ከአርባ እስከ ሀምሳ በመቶ ጠቅላላ የሀገሪቱ ግብይትና የገንዘብ ፍሰት በቴሌብር እንዲከወን መታቀዱንም የቴሌኮም ስራ አስኪያጅ ወይዘሪት ፍሬህይወት መናገራቸውን አገልግሎቱን በአምስት ቋንቋዎች መዘጋጀቱን ማስታወቃቸው ይታወሳል። ይህም የፋይናንስ ተደራሽነትን ይጨምራል ተብሎ ይታሰባል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ